ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ኢትዮጵያ የመጀመሪያውን የኢንዱስትሪ ቀጠና እንደምትከፍ ታወቀ፣ የዓለም ባንክ ከኢትዮጵያ የመንደር ምስረታ ጋር ግንኙነት ይኖረው እንደሆነ እንዲመረምር ጥሪ ቀረበ የሚሉትን ዘገቦች ነው ዛሬ የምንመለከተው። ብሉምበርግ የዜና አገልግሎት ድረ ገጽ ኢትዮጵያ የሀገሪቱን ኢኮኖሚ ለማጠናከር ስትል የመጀመሪያ የኢንዱስትሪ ቀጠና ልትከፍት ነው ይላል። የኢንዱስትሪ ሚኒስትር አቶ መኮንን ማንያዘዋል በተናገሩት መሰረት ኢትዮጵያ ወደ ውጭ የሚላኩ ዕቃዎች መር የሆነውን የመጀመሪያ የኢኮኖሚ ማዕከል የምትከፍተው የኢኮኖሚውን እድገት ለማፋጠን ነው። የኢንዱስትሪው ማዕከል የሚከፈተው እስከ ሰኔ ወር ማብቂያ ባለው ጊዜ ውስጥ እንደሆነ። አዲስ አበባ ውስጥ በሚመሰረተው ማዕከል ስራ ለመጀመር ከመንግስት ጋር እየተነጋገሩ ካሉት ኩባንያዎች መካከል የደቡብ ኮሪያ የልብስ አምራቾች እንደሚገኙባቸው ሚኒስትር መኮንን ማንያዘዋል እንደገለጹ ብሉምበርግ ጠቅሷል። የዓለም ባንክ በገለጸው መሰረት የኢትዮጵያ ኢኮኖሚ እስከ አቻምና በነበረው ጊዜ ለ ለስምንት ዓመታት ያህል በየዓመቱ በአስር ነጥብ ስድስት ከመቶ መጠን ሲያድግ ቆይቷል። ይህም በመላ አፍሪቃ ካለው የእድገት መጠን እጥፍ እንደሆነ ብሉምበርግ ዘግቧል። የኢኮኖሚ ማዕከል ቦሌ ለሚ የኢንዱስትሪ ቀጠና እንደሚባል የእርሻ ተዋጽኦ አዘጋጅ ኩባንያዎችን፣ የፋርማሲና የጨርቃጨር ኩባንያዎች የመሳሰሉትን በማቀፍ ወደ ውጭ የሚላኩ ዕቃዎችን በማዳበር ገቢ ከፍ እንዲል እንደሚያደርግ መንግሥት በቦታው መንገዶችን፣ የመብራት ኃይልንና ቴሌኮሚኒኬሽንን የመሳሰሉትን መሰረተ ልማቶች እየጣለ ነው። ኮምቦልቻንና ድሬዳዋን በመሳሰሉት አምስት ሌሎች ቀጠናዎችም ተመሳሳይ የኢንዱስትሪ ማዕከሎች የመመስረት እቅድ እንዳለ የኢንዱስትሪው ሚኒስትር ጠቁመዋል። የኢትዮጵያ መንግሥት የቆዳ ምርቶችን ስኳርንና ጨርቃ ጨርቅን ለሚያመርቱ ፋብሪካዎች እስከ ስድስት ዓመታት ለሚሆን ጊዜ የገቢ ግብር እንዳይከፍሉ የሚያደርግ ህግ ባለፈው ዓመት አውጥቷል በማለት ብሉምበርግ ድረገጽ አስገንዝቧል። በኒውዮርክ ታይምስ ጋዜጣ ላይ የመጽሐፍ ትችት ክፍል የወጣ ጽሁፍ ደግሞ የኢትዮጵያ መንግስት የመንደር ምስረታ በሚል መርሃ ግብር እንደ አውሮፓ አቆጣጠር በ2010 ዓ ም በብዙ ሺ የሚቆጠሩ ሰዎችን ለዘመናት ከኖሩባቸው መንደሮች እያፈናቀለ በሌሎች ቦታዎች አሰፈራቸው። አላማው በተለያየ ቦታ ተበታትነው የሚኖሩትን ሰዎች በመንደር አሰባስበው ትምህርት ቤቶች፣ የህክምና ጣቢያዎች፣ መንገዶችና ሌሎችም መንግስታዊ አገልግሎቶች ወደሚያገኙባቸው አካባቢዎች ቀረብ እንዲሉ የሚል ነው። ይሁንና በመንደሮች የማሰባሰቡ መርሃ ግብር ሰፋፊ መሬቶችን ለመዋለ ንዋይ መዳቢዎች ለመስጠት ካለው እቅድ ጋር በተያያዘ በሰብአዊ መብት ረገጣ የተበከለ ሆኗል ይላል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ። ካለፉት ሁለት ዓመታት ወዲህ ሂዩማን ራይትስ ዋችና ሌሎች ቡድኖች በሰበሰቧቸው ቃለ ምስክሮች መሰረት ድብደባዎች፣ እስራቶች፣ ስቆቃዎችና የጾታ ጥቃቶች ተፈጽመዋል፣ ግድያም ተካሂዷል፣ ይላል ጋዜጣው ላይ የወጣው ትችት። ልዩ የሚያደርገው የኢትዮጵያ መንግስት ከዓለም ባንክ የተገኘውን ገንዘብ ለዚሁ ተግባር እየተጠቀመ ሊሆን የሚችል መሆኑ ነው። አንዳንዱ ገንዘብም ከአሜሪካውያን ግብር ከፋዮች የተገኘ ሊሆን ይችላል። ይህም የአካባቢ ህዝቦች ጥበቃንና ህዝብን በግዴታ አለማፈናቀል የሚለውን የዓለም ባንክ ህግን ይጻረራል፣ ይላል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ። በዓለም ባንክ ውስጥ የባንኩን እንቅስቃሴ የሚከታተል ክፍል ራሱ ስለ ኢትዮጵያ በመንደር ማሰባሰብ ጉዳይ የራሱን ጥናት ካካሄደ በኋላ የሰብአዊ መብት ረገጣ ክስ እንዳለ ለማረጋገጥ ችሏል። ስለሆነም የዓለም ባንክ በኢትዮጵያ ስለሚያከናውነው ስራ ሙሉ ምርመራ እንዲያካሄድ ጠይቋል። የዓለም ባንክ እንደ አውሮፓ አቆጣጠር ከ2006 ዓ ም አንስቶ የመሠረታዊ አገልግሎት ጥበቃ በሚል ፕሮግራም በመላ ኢትዮጵያ ለአስተማሪዎች፣ ለጤና ሰራተኞችና ለሌሎች የመንግስት ሰራተኞች ደሞዝ ክፍያ ብቻ ከ1.5 ቢሊዮን ዶላር በላይ አውጥቷል። ከመሠረታዊ ጥበቃው ፕሮግራም ጋር የተያያዙ የባንኩ ሥራ አስኪያጆች ገንዘቡ ከመንደር ምስረታው ፕሮግራም ጋር የሚያገናኘው ነገር የለም ይላሉ። የመንደር ምስረታዊ ፕሮግራም በውዴታ እንጂ በግዴታ የሚደረግ መሆኑን የሚያሳይ ማስረጃ እንደሌለ ይገልጻሉ። በቅርቡ ከኢትዮጵያ ወጡ ስደተኞች ግን በዓለም ባንክ የሚደጎሙት የመንግሥት ሠራተኞች በመንደር በማስፈሩ ፕሮግራም መሠረት ሰዎችን እያፈሱ ወደ አዲስ መንደሮች ለመውሰድ ተገደዋል ይላሉ። አንድ ወደ አዲሱ መንደር አልሄድም ያለ ሰው ወታደሮች ደብድበው ሁለት የፊት ጥርሶችን አወለቁ ሲል አምና በኢትዮጵያ ላሉት የዓለም ባንክ ተወካይ ደብዳቤ ልኮ ነበር። ወንድሜም አልሄድም በማለቱ በወታደሮች ተደብድበው ተገደለ። ሌላው ወንድሜ ታስሯል። ወዴት እንደወሰዱትም አላውቅም የሚል ደብዳቤ እንደጻፈ ጋዜጣው ጠቅሷል። አንዲት ሌላ ሴት ደግሞ እኔና ልጄ ምግብ ለማምጣት ወደ ድሮ መንደራችን ተመለስን፣ ወታደሮች መጥተው አማጺያንን እየቀለባችሁ ነው ብለው ዘመዳችንን ተኩሰው ገደሉት፣ እኔንና ልጄን ደግሞ ደበደቡን፣ የጾታ ጥቃትም ፈጸሙብን ማለቷን በኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አውስቷል። ዘ ጋርዲያን የተባለው የብሪታንያ ጋዜጣ ድረገጽ በበኩሉ የዓለም ባንክ ስደተኞቹ ለጻፉት ደብዳቤ በሰጠው ምላሽ የመሰረታዊ አገልግሎት ጥበቃ ፕሮግራም በመንደር ከማሰባሰበው እቅድ ጋር የሚያገናኘው ነገር የለም፣ የሰብአዊ መብት ረገጣ ስለተባለው ጉዳይም ማስረጃ አላገኘሁም ማለቱን ድረገጹ ጠቅሷል። ቀጥሎም ባንኩ አዲሶቹ መንደሮች ብዙም የሚመረጡ አይደሉም ይሁንና የኢትዮጵያ መንግስት ሁኔታውን ለማሻሻል የሚችልበት እርዳታ ጠይቋል፣ ይላል። የብሪታንያ ምክር ቤት ዓለም አቀፍ የልማት ኮሚቴ ሊቀመንበር ሰር ማልከም ብሩስ በበኩላቸው በመንደር በማስፈሩ እቅድ ላይ የሚቀርበው ክስ ያልተረጋገጠ ነው ብለዋል። ባለፈው ሳምንት ኢትዮጵያን የጎበኙት ብሩስ የብሪታንያ ፕሮግራም ጥሩ ውጤት እያስገኘ ነው ማለታቸውን በጋርዲያን የተባለው የብሪታንያ ጋዜጣ ድረ ገጽ ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።